ጥያቄ 14 ወሂ ሳይገለጥላቸው በፊት በምን አይነት ሁኔታ ላይ ነበሩ? ወሂ ለመጀመሪያ ጊዜ የተገለጠላቸውስ መቼ ነበረ? መልስ፣ በሂራ ዋሻ ውስጥ አላህን ያመልኩና ለዛም ብለው ስንቅም ይቋጥሩ ነበረ። በዋሻው ውስጥ አላህን እያመለኩ በነበረበት ጊዜም ነበር የመጀመሪያው ወሂ የወረድላቸው።